ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ጣፋንታችን እንዲሆን ይችላል። ፈተናችንን ደግሞ ወጡ፣ በሰላም ሄዱ እርግጠኛ አይደለን። አራት ዓመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖብን ቀረው። እንዲያን በጣም ብዙ ነገሮችን ስናብሰለስል ብዙ ነገሮች ውስጥ እንትን ስንል ነበረ። በአማራ ክልል ያለው አለመረጋጋት በተማሪዎች መጻኢ ተስፋ ላይ አደጋ እንደደቀነ እየተነገረ ነው። በጉዳይ ላይ ተማሪዎችን አነጋግረናል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታ መስዩ እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በአማራ ክልል በአብዛኛው አካባቢ ያሉት ትምህርት ቤቶች የዘመኑን የመማር ማስተማር ሂደት እንዳልጀመሩ የገለጹና ከክልሉ ወደ አዲስ አበባ ዩኒቨርሲቲ የገቡ ተማሪዎች በተለይ የዘንድሮው የ12ተኛ ክፍል ተፈታኞች እጣ ፋንታ እንደሚያሳስባቸው ተናግረዋል። ከመጡባቸው አካባቢዎች ያሉት ትምህርት ቤቶች ላለፉት ሶስት ወራት እንደተዘጉ መሆናቸውን ለአሜሪካ ድምፅ የገለጹት ተማሪዎቹ ከትምህርት ገበታ የራቁት ታናናሾቻቸው ከዚህ በኋላ ወደ ትምህርት ቤት የመመለስ እድላቸው ሊጠብ እንደሚችል ስጋት እንዳላቸውም ተናግረዋል። አስቴር ምስጋናው አነጋግራቸዋለች። በአማራ ክልል ደብረ ማርቆስ ከተማ የሚገኘው የሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች እንደነበሩ የሚገልጹት ወንድማማቾቹ እስቲፋኖስ እና ኢዩኤል ሲሜንህ በ2015 ዓ.ም በሀገር አቀፍ ደረጃ በተሰጠው የ12ተኛ ክፍል የዩኒቨርሲቲ መግቢያ ፈተና በብሔራዊ ደረጃ ከፍተኛ የሚባለውን ውጤት በማምጣት ሰሞኑን ወደ አዲስ አበባ ዩኒቨርሲቲ ገብተዋል። ወንድማማቾቹ ተማሪዎች እንደሚያስታውሱት በአማራ ክልል በመንግስት የጸጥታ ኃይሎች ና እና በፋኖ ቡድን ታጣቂዎች መካከል እስካሁን የቀጠለው ግጭት የተጀመረው የዩኒቨርሲቲ መግቢያ ፈተናውን ለመውሰድ በተቀመጡበት እለት ነበር። እኔ የነገርኩሽ አሁን የመጀመሪያውን ተኩስ ነው። ከዛ በኋላ በየቀኑ ሁሌ ያለ ተኩስ ምናምን አለ። እንዲሁም እዛው ውስጥ ራሱ ወሬ አለ። በጣም ብዙ የከባድ መሳሪያ እንትኖች ነበሩ ድምፆች እና ያን እየተፈተን ነበረ እያጠቆርን ምናምን ፈተና እያነበብና በዛ ሰዓት በጣም ተጨንቄን ራሱ ፈተናው ራሱ ሊቋረጥ እንደሚችል ምናምን ጣፋንታችን ምን ሊሆን ይችላል ፈተናችንም ደግሞ በወጡ አበ በሰላም የሄዱን እርግጠኛ አይደለም። አራት አመት በዛ ሁሉ ችግር ውስጥ አሳልፈን የተማርነው ነገር በቃ መና ሆኖ ብንቀረ ወይ እንዲያን በጣም ብዙ ነገሮችን ስናብሰለሰል ብዙ ነገሮች ውስጥ እንትን ስንል ነበረ። ውጤት ስንት ነበር ያመጣችሁት? እኔ ስድስት መቶ አርባ ያመጣሁት እኔ ስድስት መቶ ባለፈው አመት ነሐሴ ወር በክልሉ መባባስ በጀመረው የትጥቅ ግጭት ምክንያት በ42 ትምህርት ቤቶች ላይ ጉዳት መድረሱንና ሁለት ሺ የሚደርሱ ትምህርት ቤቶችም ስራ ባለመጀመራቸው ምክንያት ከሁለት ነጥብ ስድስት ሚሊዮን በላይ ተማሪዎች በትምህርት ገበታቸው ላይ እንዳልተገኙ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ና የትምህርት ቢሮ ኃላፊን ዶክተር ሙሉነሽ ደሴን ጠቅሶ ከአራት ቀናት በፊት የተላለፈው የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። መንግስት በከፍተኛ ወጪ ያሳተማቸው የተማሪዎች የመማሪያ መጽሐፍትም በታቀደው መሰረት ለማሰራጨት እንዳልተቻለ ያመለከተው ዘገባው እስካሁኑ የዘለቀው አለመረጋጋትም በተማሪዎች ላይ የትራንስፖርት ችግር እንደፈጠረ አክሎ ገልጿል። ችግሩም በገሃድ የታዘቡት ተማሪ ኢዮኤል እና ስቴፋኖስ ስሜነህ ከደብረ ማርቆስ ከተማ ወደ አዲስ አበባ ለመምጣት ያሳለፉትን ውጣውረድ እንዲህ ያስታውሱታል። በአምስት ምናም መኪና ነው እያቆራረጥን ከደብረ ማርቆስ ከተማ ከንቲባ ደብዳቤ አጽፈን፣ እንደዚህ ለዚህ ነው ለትምህርት ነው የሚሄዱት እንደዚህ እንደዚህ ኢንትራንስ ያመጡት ውጤት ይህን ያክል ነው ምናም የሚል ሌተር ጽፈን ያንን እያሳየን ከደብረ ማርቆስ ከደጀን ባንድ መኪና፣ ከዛ ደግሞ እያልን እያል እየተገለባበጠ በአምስት መኪና ጠዋት አስራ ሁለት ሰዓት የወጣን አስራ ሁለት ሰዓት ነው እዚህ ራሱ አስራ ሁለት ተኩል ምናም ነው አዲስ አበባ የገባ ነው። ተማሪ ቤተልሔም ምስጋናው በዚያው የአዲስ አለማየሁ ልዩ አዳሪ ትምህርት ቤት ትማር እንደነበረና ከፍተኛ ውጤት ካስመዘገቡ አርባ ሰባት ተማሪዎች መካከል እንደሆነች ትናገራለች። በአካባቢ ባለው ግጭትና ውጥረት ከፍተኛ የትራንስፖርት ችግር እንደገጠማት ቤተልሔም ታስረዳለች። እዚህ ለማምጣት እራሱ መንገዱን በጣም ፈርተን ነበር። ማል የሚያጋጥመው ችግር ከዚህ በፊት የነበረውን ተግዳሮች ስለምናውቅ ትንሽ ቤተሰብ ላይም ስጋት ነበር። ያው ግን እንደፈጣ በጣም ከጓደኞች ጋር ትንሽ ተሰባስበን መጀመሪያ እስከ ደጀን ድረስ በታክሲና ያቆራረጥን መጠን ከዛ ከደጀን ሲ ደግሞ ቀጥታ በባስ መጠን ማሊፊ ተሾች ምናምን ነበሩ። ያው መንገዱ ትንሽ አልቃኝ ነበር። ቀጥላል። የክልሉ የጸጥታ ችግር በታናሾቻቸው የወደፊት የትምህርት ጉዞ ላይ የሚፈጥረው እንቅፋት ደግሞ ይበልጥ እንደሚያሳስባቸው ተማሪዎቹ ስጋታቸውን አጋርተዋል። አሁን እኛ አምና የነበርንበትን በዚህ ጊዜ የነበርንበትን ስናስብ አምናኛ በተረጋጋ ሁኔታ ውስጥ እየተማር የትምህርት ቤቱ የራሱ የሆነ ችግር የኖርበትም ልክላሉ ያልተማሩ ነገሮች ቢኖሩም ግን ከጸጥታ ችግር አንጻር ምንም የጸጥታ ችግር ሳይኖርብን እየተማር ትምህርታችንን እያስከትል እርስ በርሳችን እየተረዳዳን ለሀገራዊ ፈተናውም ለተለያዩ ነገሮች እራሳችን ስናዘጋጅ ነበር። ዘንድሮ ግን እስካሁን ባለ መረጃ ድረስ ትምህርት ቤት አማራ ክልል ውስጥ በከፊል ነው የጀመሩት። አዲስ አበባ የዋላጊ ትምህርት ቤትም እስካሁን ተማሪዎችን አልጠራም። ሌሎችም ቦታዎች ጋር እንደዚሁ የተለያዩ ትምህርት ቤቶች አልጠሩም እና ለእነዚህ ልጆች በጣም እንትናለን። ምክንያቱም ትምህርት ሌላው እየተማረ እነሱ ትምህርት አለማግኘታቸው ደግሞ ጊዜውም በጣም እየሄደባቸው ነው። ትንሽ ጊዜ እንኳ ቢሆን ትምህርት ያላገኙበት ይካካሳል። ግን በጣም ረጅም ጊዜ ትምህርት አጥቶ መቆየት ራሱ ትልቅ ለውጥ አለው። ምክንያቱም ትልቅ ጫና ያሳድራል ያደራል ምክንያቱም አሁን እነዚህ ልጆች ቀጣይ የሀገር አቀፍ ፈተና የሚወስዱ ናቸው። የተለያዩ ዓለም አቀፍ ነገሮች ራሳቸው የሚያሳትፉ ልጆች ናቸው። ይሄ በሆነበት ራሳችንን ለትምህርት ጊዜ መስጠት ሲገባን በዚህ ጊዜ ለትምህርት መሆን ሲገባው በተለያዩ የሰላም ጸጥታ ችግሮች ምክንያት እስካሁን ትምህርት አለመጀመር በተለያዩ የጦር ቀጠናዎች ውስጥ ራስን ማግኘት በጣም ከባድ ነገር ነው። ሌሎች ወንድሞቻችን እህቶቻችንም እንግዲህ ይህ ጊዜ አልፎ እነሱም የተሻለ ደረጃ ደርሰው እስኪ ለማየት ያውቃል የሚል አስተሳሰብ። የተባበሩት መንግስታት የህጻናት መረጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት በኢትዮጵያ በተከሰቱ ግጭቶች እና በተለያዩ አደጋዎች ምክንያት ሰባት ነጥብ ስድስት ሚሊዮን ህጻናት ከትምህርት ገበታ ውጭ እንደሆኑ አስታውቋል። በእውቁ ደራሲ በክቡር ዶክተር ሐዲስ አለማየሁ የተሰየመው የደብረ ማርቆስ ልዩ አዳሪ ትምህርት ቤት በ2015 ዓ.ም ለመጀመሪያ ጊዜ ያስፈተናቸው 47 ተማሪዎች ከሀገሪቱ ከፍተኛ የሚባለውን ውጤት በማስመዝገባቸው ትናንት ማክሰኞ ከደብረ ማርቆስ ዩኒቨርሲቲ በሰሜን አሜሪካ ከሚኖሩ ትውልድ ኢትዮጵያውያን ከተለያዩ ተቋማትና ከማህበረሰቡ በገንዘብና በአይነት የማበረታቻ ሽልማትና ድጋፍ ተበርክቶላቸዋል። በሽልማቱ ላይ ወላጆቻቸው እንዲገ እንዳይገኙ ጥሪ ቢደረግላቸውም በወቅታዊው የጸጥታ ችግር ምክንያት እንዳልተገኙ ለመታዘብ ችለናል። ለአሜሪካ ድምጽ አስቴር ምስጋ ነው። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። በሐማስ ታጣቂዎች የዛሬ ዘጠኝ ዓመት የታገተው ቤተ እስራኤላዊው አበራ መንግስቱ ቤተሰቦቹ ልጃቸው ወደ ቤታው እንዲመለስ ለረጅም ዓመታት በተለያዩ መልኮች ጥረት ሲያደርጉ ቆይተዋል። በአሁኑ ሰዓት እስራኤል በጥቅምት ሰባቱ የሐማስ ድንገተኛ ማጥቃት የታገቱ ግለሰቦችን ለማስለቀቅ በምታደርገው ጥረት ውስጥ ልጃቸው አበራ ይካተት ዘንድ ቤተሰቦቹ እየተማጸኑ ይገኛሉ። የድንገረመው ከአበራ መንግስቱ ወላጅ አባት አቶ አየለ መንግስቱና በኢትዮጵያ የእስራኤል ምክትል አምባሳደር ከሆኑት ቶማር ቫርፍሬሌቭ ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል። አቶ አየሊ መንግስቱ ከ111 ወራት ከ488 ሳምንታት ከ9 ዓመት ከ3 ወራት በላይ በየዕለቱ የልጃቸውን ወደ ቤቱ መመለስ እየተጠባበቁ ይገኛሉ። የስምንት ልጆች አባት የሆኑት ቤተ እስራኤላዊው አየሊ መንግስቱ ከቤተሰባቸው ጋር ከኢትዮጵያ ወደ እስራኤል የገቡት በ985 ዓ ምት ነበር። ሰባተኛ ልጃቸው አበራ ወይም በእስራኤል በሚታወቅበት የተጸወው ስሙ አቢራ መንግስቱ በሐማስ እንደታገተ የቆይባል

ዝም ብለው በቃ አንዱን ሰው አምጥተው ወይ እንዲህ ያለ ሰው አለ እንዲህ አንዱን አምጥተው እንዲህ ያለ ሰው አለ እያሉ አቪራ መንግስቱ በጎርጎሮሳውያኑ 2011 ታላቅ ወንድሙ በደረሰበት ህመም ገና በለጋ እድሜው ህይወቱ በማለፉ በተጫነው ሐዘን የተነሳ ማንነቱ እንደተቀየረና ለአይምሮ ጤና መታወክ እንደዳረገው ግራፊክስ ሶል የተሰኘው ተቋም አማካኝነት የተዘጋጀውና አቪራ ከአማስ ህገታ እንዲለቀቅ የሚሟገተው ድረገጽ አስፍሯል። አቪራ እንደ ኢሮፓያን አቆጣጠር መስከረም 7 ቀን 2014 ከስራ የተመለሱ እናቱን ወይዘሮ አገርነሽን የኪስ ገንዘብ ጠይቆ ባለማግኘቱ በንድ

አቪራ እንደታገተ ጉዳዩ በምስጢር ብያዝ እንደሚሻል ምክር እንደተለገሳቸውና ለአንድ ዓመት ያህል ዝምታን መርጠው እንደቆዩ ቤተሰቦች ይናገራሉ። ከአንድ ዓመት በኋላ ግን ዝምታው ውጤት እንዳላመጣ ሲረዱ የተለያዩ ሰልፎችን፣ የዓለም አቀፍ መገናኛ ዘገባዎችን በመጠቀም ጄኔቫና ዩናይትድ ስቴትስ ድረስ በመጓዝ ለዓለም መንግስታትና ለሰብአዊ መንግስት ተቋማት በማስተዋወቅ አቪራ ከእገታ ነጻ እንዲወጣ ታግለዋል። ከስምንት ዓመታት በኋላ በጥር ወር 2015 ዓ ም ሐማስ የአቪራን ምስል በተንቀሳቃሽ ቪዲዮ በማሳየቱ በሕይወት እንዳለ ያረጋገጡት ወላጆቹ ጉዳዩ አስደስቷቸዋል። በአሁኑ ሰዓት በእስራኤልና በሐማስ መካከል እየተካሄደ ባለው ግጭት ሳቢያ የተጀመረው የእስረኛና የታጋቾች ልውውጥም አቪራን እንዲያካትት አባቱ አየሪ በወላዳን እንደበታቸው ይማጸናሉ። ማምሸላ ባክህ ፍራ መልስልኝ፣ ጌታ አምላክ ባክህ መልስልኝ። አሁንም ይሄ እናንተም ደግሞ ይው ባካችሁን፣ ወታደሮች ደግሞ እየሞቱ ነው፣ እያለቁ ነው። እንዲያው ባካችሁን እርዱኝ፣ እስራኤል መንግስትም እርዳይ ማምሸላ፣ እርዱኝ ባካችሁን፣ ያለው ባሽቀሎን ያለው ሁሉ በሙሉ ያለው ሁሉ

ይህ ጉዳይ እንዴት ይህን ያህል አመታት ሊፈች አለ? የእስራኤል መንግስትስ ለዚህ ሁሉ አመታት ለምን ዝም አለ? ሲል የአሜሪካ ድምጽ በኢትዮጵያ የእስራኤል ምክትል አምባሳደር ቶምር ባርላቪን ጠይቋል። እስራኤል ልዩ ልዩ ጥረቶችን እያደረገች እንደሆነ ያስታወቁት ምክትል አምባሳደሩ የእስረኛ ልውውጥ ጉዳይን ጥንቃቄ ስታደርግበት በመቆየቷ እንደሆነ ያስረዳሉ። ሃ ሲን ስ ባለፉት ዘጠኝና ስምንት አመታት እነዚህ ቤተሰቦች ያለፉበት ሁኔታ ልብ የሚሰብር ነው። አቪራ መንግስቱ እንደ ኢሮፓ አቆጣጠር በ2014 ሂሻም አሳያድ በ2015 ነው የታገቱት። ብዙ ብዙ ዓመታት ሆኖታል። ቤተሰቦቻቸው ተሰቃይተዋል። የተቃውሞ ሰልፎችም ተካሂደዋል። ነገር ግን እስራኤል በሐማስ ላይ ጫና በማድረግ እነዚህን ሁለት ሲቪሎችና ሁለት ወታደሮቿን አስክሬን ለማስለቀቅ ብዙ መንገዶችን ተጠቅማለች። ይኸውልሽ እስራኤል የታፈኑ የተጠለፉና የጦር እስረኞችን በተመለከተ የተወሳሰበ ታሪክ ነው ያላት እንደምታውቂው እንደ ኤሮፓ አቆጣጠር በ2011 ከአንድ ሺህ በላይ የሚሆኑ የተፈረደባቸውና እጃቸው ላይ ደም ያለባቸው አሸባሪዎችን በጋዛ የታገተ አንድ ወታደራችንን ለማስለቀቅ ተቀያይረናል ይሄ በእስራኤል ማህበረሰብ ዘንድ በሁለት መልኩ ነው የታየው ለአንድ ዜጋችን ስንል እነዚህን ሁሉ የተፈረደባቸውን ነፍሰ ገዳዮች መተዋችን ልብ የሚያሞቅ ነገር ተደርጎ ቢወሰድም በአንጻሩ ግን በእስራኤል ሕዝብም ሆነ መንግስት ላይ ጠባሳን ጥሎ ያለፈ ነገር ነው። ምክንያቱም አምስት ዓመት ሙሉ የታሰረውን ወታደራችንን ለማስመለስ ስንል ከተለቀቁት ነፍሰ ገዳዮች መካከል የጥቅምት ሰባቱን የሽብር ጥቃት የመራው የአሁኑ የሐማስ መሪ ያህያ ሲንዋር ብዙ የሐማስ ወታደራዊ ጀኔራሎችና መሪዎች የተፈቱት በዚህ ወቅት ነበር። ታጋቾችን ለማስፈታት ብዙ መንገዶች አሉ። አንደኛው እስረኞችን መልቀቅ ሲሆን፣ ነገር ግን እንዳለመታደል ሆኖ የ2011 ክስተት ጉዳዩን ከፍ አድርጎታል። ሐማስ አንድ ሰው ሰጥቶ ብዙዎችን መቀበል እችላለሁ ብሎ እንዲያስብ አድርጎታል። ከዛ በኋላ በ2014 አንስቶ ሁለቱን ሲቪሎችና የሞቱትን ወታደሮች አስክሬን ይዘዋል። እንግዲህ በግልጽ እንደምታዩ ሐማስ ላይ ለማድረግ የሞከርናቸው ጫናዎች አልተሳኩም። የሐማስ አሸባሪ ቡድን በጎርጎሮሳውያኑ ጥቅምት ሰባት ቀን ከፈጸመው ጥቃትና ጠለፋ ጋር ተያይዞ በሚደረገው የእስረኛና የታጋቾች ልውውጥ ላይ አቪራ መንግስቱ አረብ እስራኤላዊው ሂሳም አሳያድ እና ሕይወታቸው ያለፉት ሁለት እስራኤላውያን ወታደሮችን አስክሬን ጭምር ለማስለቀቅ እየጣርን ነው። ይህ ጦርነትም ሁሉም ዜጎቻችን ሳይመለሱ አይቋጭም ይላሉ ምክትል አምባሳደሩ። ባለፉት ጥቂት ሳምንታት ከአንድ መቶ በላይ የሚሆኑ እስራኤላውያንና ጥቂት የሌላ አገር ዜጎችን ማውጣትና ማስመለስ ተሳክቶልናል። በአሁን ሰዓት እንዳለመታደል ሆኖ አንድ መቶ ሰላሳ ሰባት ታጋቾች በሐማስ ቁጥጥር ስር በጋዛ ይገኛሉ። ይሄ እንግዲህ እንደ ኤሮፓ አቆጣጠር ከ2014 አንስቶ ለአመታት የታገቱትን እስከምናውቀው ድረስ በህይወት ያሉትን አቪራ መንግስቱንና ሂሻም አሳያድን ጨምሮ ሁለቱ ሕይወታቸው አልፎ አስክሬናቸው የተነፈግነውን ኦዶግዲንና ኦንሻውልን አስክሬንን ጨምሮ አራቱን ያካተተ ነው። እነዚህ ሁሉ ታግተዋል። እኛ እየፈለግናቸው ነው። የቅርብ ጊዜ ተልእኳችን ዓላማም ሁሉንም ሕዝቦቻችንን ማስመለስና ድንበራችንን ከአሸባሪዎች ጥቃት ስጋት ነጻ ማድረግ ነው። በጉርጉርሲያኑ ጥቅምት ሰባት ድንገተኛ ማጥቃት 240 የሚደርሱ ሰዎችን ጠልፎ ያገተው የሐማስ ታጣቂ በቅርቡ በእስራኤልና በሀማስ መካከል በተደረገ የእስረኛና የታጋቾች ልውውጥ 110ን ታጋቾች ለቋል። ይሁን እንጂ አቪራ መንግስቱና ሂሳማ ሳያድን ጨምሮ 115 ታጋቾች አሁንም ድረስ በሐማስ እንደታገቱ ይገኛሉ። በ28 ዓመቱ የታገተው አቪራ በአሁኑ ሰዓት የ36 ዓመት ጎልማሳ ሆ ሆኗል። ለአሜሪካ ድምጽ ኤደን ገረመው ዋሽንግተን ዲሲ። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት ከአሜሪካ ድምፅ። የኢትዮጵያ ሰብአዊ መብቶች ኮሚሽን በየዓመቱ የሚያዘጋጀው የፊልም ፌስቲቫል ዘንድሮ ለሶስተኛ ጊዜ ተካሂደዋል። ከ160 በላይ የሆኑ የኪነ ጥበብ ስራዎች ለውድድር የቀረቡበት የፊልም ፌስቲቫል በኢትዮጵያ ሰብአዊ መብቶች ኮሚሽን አስተባባሪነት የሚከናወን ነው። ገብረ ሚካኤል ገብረ መድን ስለ ፌስቲቫሉና የውድድሩ አሸናፊዎችን አነጋግሮ ቀጣዩን ዘገባ አዘጋጅተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ አውሮፓውያኑ አቆጣጠር በየአመቱ ታህሳስ 10 የሚውለውን ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብ በ2014 ዓ ም ዓመታዊ አመታዊ የሰብአዊ መብቶች ፊልም ፌስቲቫል መጀመሩን ይገልጻል። ዘንድሮ ለሶስተኛ ጊዜ የተዘጋጀው የፊልም ፌስቲቫልም በዚህ ሳምንት ሰኞ ዕለት ታህሳስ 1 ቀን 2016 ዓ ም በአዲስ አበባ ተጀምረዋል። ፌስቲቫሉ በኮሚሽኑ ዓመታዊ ሪፖርት አሳሳቢ ተብለው በተለዩ ሰብአዊ መብቶች ላይ ያተኮረ ሲሆን ዓላማውም በሰብአዊ መብቶች ዙሪያ ግንዛቤ ለመፍጠር የኪነ ጥበብ ዘርፉን ለመጠቀም እንደሆነ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ኪነ ጥበብን ለሰብአዊ መብቶች ባህል ማዳበር፣ ግንዛቤ ማስፋፋት፣ ጥበቃ መሳሪያ ብቻ ሳይሆን ራሱ ግብም ስለሆነ እነዚህን ሁለት መሰረተ ሀሳቦች አድርገን ኪነ ጥበብን፣ በአጠቃላይ የጥበብ ስራዎችን ለሰብአዊ መብቶች አላማ ከመገልገል ጋር የተያያዘ ነገር ነው። በዚህም ስለ ሰብአዊ መብቶች ግንዛቤ ለመፍጠር፣ ስለ ሰብአዊ መብቶች ለማስተማር፣ ስለ ሰብአዊ መብቶችን ባህል ለማድረግ እንዲረዳ የታሰበ ጉዳይ ነው። እንደ ማህበረሰብ በገነባነው ነው ኋላ ቀር እሳቤ ተፈተነ ነበር። እነዚህ ሁሉ ተደምረው ነው ወደ ሌላ ምስቅልቅል የከፈቱ። ባለፉት ሁለት ዓመታት በተካሄዱት የፊልም ፌስቲቫሎች በሰብአዊ መብቶች ዙሪያ የሚያጠነጥኑ አጫጭር ፊልሞች ብቻ ቀርበው የሚወዳደሩባቸው ነበሩ። ዘንድሮ የተዘጋጀው ሦስተኛው ዙር ፌስቲቫል ግን ከፊልም ሥራ በተጨማሪ በልዩ ልዩ የኪነ ጥበብ ዘርፎች የተሰማሩ ባለሙያዎችን ለማበረታታትና እድልም ለመስጠት የፎቶግራፍ እይታን አካትቷል። በባለሙያዎች ተዘጋጅተው ለውድድር ከቀረቡት አጫጭር ፊልሞች መካከል የአህመድ አብዱ ሰዒድ ለምን የተሰኘ ፊልም አሸናፊ ሆነዋል። በሶስተኛው ዙር የኢሰመኮ ፊልም ፌስቲቫል በፕሮፌሽናል አጭር ፊልም ዘርፍ አንደኛ የወጣችው ወይንም አንደኛ የወጣው ተወዳዳሪ አህመድ አብዱ አህመድ አብዱ የፊልሙ ይዘት በሰሜን ኢትዮጵያው ጦርነት ወቅት በትግራይ ሴቶች ላይ የተፈጸመውን ጾታዊ ጥቃት የሚያትት እንደሆነ አዘጋጁ ለአሜሪካ ድምፅ ተናግረዋል። እኔ ከትግራይ ክልል ነው የመጣት ለዚህ ውድድር ብዬ ነው እዚህ የተገኘት። ያን ውድድር ሳስገባ ፊልሙ ሲሰራም የተሰራበት ቦታም በትግራይ ክልል ነበር። የፊልሙ ዘውግ ግን በትግርኛ ነው የተሰራው። ንግግሮቹ ሁለቱም ወይም ሶስቱ በትግርኛ ነበር የተሰሩት። ርዕሱን ለምን ይላል፣ በአማርኛ ሲመጣ ወይም በእንግሊዝኛ ሲሆን ይላል እኔ ፊልሙ ዲፐንድ ያደረኩት በትግራይ ክልል ላይ ባለፈው ዓመታት በጣም አስጨናቂና እልህ አስጨራሽ የሆነ የጦርነት ሂደት እንደነበር እናውቃለን። በአንድ ሴት ላይ በደረሰባት የፆታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጣ፣ ምግብ አጣ እርግዝናዋ መቆጣጠር በማትችልበት ደረጃ ደርሳ በመጨረሻ ላይ ያለምንም እርዳታ ህይወቷን ስጣታ የሚያሳይ ፊልም ነበር የሰራው። በጀማሪ ባለሙያዎች ከተዘጋጁት መካከል ደግሞ የአዲሱ ደመቀ ስለ ህይወት የተሰኘው ፊልም አሸንፈዋል። አዲሱ ደመቀ ወደ መድረግ የጅማ ከተማ ነዋሪ እንደሆነ የገለጸው ደመቀ በፊልሙ የህግ አስከባሪ አካላት በህብረተሰቡ ዘንድ የሚፈጥሩትን ተጽዕኖ ማሳየቱን ይናገራል። የህግ አካላቶች ማለት ነው። ከግንዛቤ ችግር የተነሳ ማለት ነው። በህብረተሰቡ ላይ የሚያደርጉትን ተጽዕኖ ነው እየሰራ ያለ ተጽዕኖ ማለት ነው። በህብረተሰቡ ላይ የሚያደርጉትን ተጽዕኖ ማለት ነው። ለምሳሌ አንድ የህግ አካል ማለት ነው። ህብረተሰቡ ላይ ዳ ህብረተሰቡ ላይ በጣም ትልቅ እንትን አለው። እሱን ስለሚያደርግ እሱን ነገር ነው ያሳየውት። ኪነጥበብ ስለ ሰብአዊ መብቶች ግንዛቤ ለመፍጠር ትልቅ መሳሪያ መሆኑን የጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ከዚህ አኳያ በየዓመቱ እየተዘጋጁ ያሉት የሰብአዊ መብት የፊልም ፌስቲቫሎች ውጤት እያስገኙ መሆናቸውን ገልጸዋል። የሰብአዊ መብቶችን መሰረት አድርገው የሚሰሩ የስነ ጥበብ የኪነ ጥበብ ስራዎች ቁጥራቸው እየጨመረ የመጣ ይመስለናል። ወይም ደግሞ የሚያስተላልፉት መልእክትም ጥልቀቱ የኪነ ጥበብ ውበቱም የበለጠ እየጨመረ እያደገና በኪነ ጥበብ ወይም በስነ ጥበብ ባለሙያዎች ዘንድም ለዚህ ጉዳይ የሚሰጡት ትኩረት የበለጠ እየጨመረ የመጣ ይመስለኛል። ግን የበለጠ ይህንን ለማበረታታት ያደረግነው ጅማሬ ጥሩ ውጤት እያስገኘ ይመስለናል። ተወዳድሮ ባሸነፈበት አጭር ፊልም ትግራይ ክልል በነበረው ጦርነት ከተፈጸሙት ዘግናኝ የሰብአዊ መብት ጥሰቶች አንዱን ለማሳየት እንደተጠቀመበት የገለጸው አህመድ አብዱ ሰዒድ ለዚህ መዘዝ ያበቃን ጦርነት ሊበቃን ይገባል ይላል። ጦርነት በጣም አስከፊና አውዳሚ እንደሆነ እናውቃለን፣ ሁላችን። በጣም አስከፊና አውዳሚ ነው። በጦርነት ውስጥ ያሉ ከተሞች፣ ሀገሮች ሲሆኑ ህዝቦችም ሊሆኑ ይችላሉ። በየቀኑ የሚደርስባቸው ሰቆቃ ከነሱ በላይ የሚረዳው ሊኖር አይችልም። በተሻለ አቅም ከጦርነት ነፃ የሆነ አየር የምንተነፍስበት ሁኔታ ለመፍጠር የሁላችን ሚና አለበት ብዬ አስባለሁ። ስለዚህ በተሻለ አቅም ለማህበረሰብ፣ ለዓለምም፣ ለፍጡርም ከጦርነት የጸዳና ከጦርነት ነፃ የሆነ ማህበረሰብና አካባቢ ለመፍጠር የሁላችን ሚና ትልቅ ነውና በቻልነው አቅም ጦርነትን ለማጥፋት ጦርነት ድርገፍ ደስ ይለኛል ብዬ አስባለሁ። በጀማሪ ባለሙያዎች ዘርፍ የአጭር ፊልሙ ውድድር አሸናፊው አዲሱ ደመቀም የሚከተለውን መልእክት አስተላልፈዋል። ስለ ህይወት ነው የሚለው የፊልሙ ርዕስ ማለት ነው። ስለ ህይወት ብዙ ነገር ነው ሰው የሚያልፈው ትልልቅ ነገሮችን ያልፋል። ግን ህብረተሰቡ አንድ ሰው የበታችሁን አይቶ ረግጦ እንዳያልፍ እና ሁሉም ሰው ነገ ምን እንደሚመጣበት ስለማያቅ በስልጣኑ ተመክቶ ሌላ ነገር እንዳያደርግ መልእክቴን ማስተላለፍ ፈልጋሉ። የፊልም ፌስቲቫሉ ከታህሳስ 3 እስከ ታህሳስ 20 ቀን 2016 ዓ.ም ድረስ በልዩ ልዩ የኢትዮጵያ ዩኒቨርሲቲዎች ከተካሄደ በኋላ ፍጻሜውን እንደሚያገኝ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤል፣ እናመሰግናለሁ። በጎ ፈቃደኞች ለዩክሬን የመከላከያ አባላት የአውደ ዓመት ስጦታ እያዘጋጁ ነው። ስጦታው በአውደ ግንባር የሚገኙ ተዋጊዎችን ጨምሮ ሰባት መቶ ሺህ የመከላከያ አባላትን እንደሚያካትት በጎ ፈቃደኞቹ አስታውቀዋል። የቪኤዋ ለሳ በክለት የላከችውን ዘገባ እንግዶ ወልድ ያሰማናል። በርካታ የገና ዛፎች፣ የዩክሬን ሰንደቅ ዓላማ እንዲሁም የመልካም ምኞት መግለጫ ካርዶች ለወታደሮቹ ስጦታ ከተዘጋጁት ውስጥ ናቸው። በኪየቭ ከተማ ባለ የፈጠራ ማዕከል የሚገኙ ልጆች ለወታደሮቹ ስጦታ በማዘጋጀት ላይ ይገኛሉ። ያሮስሎቫ ሎቭስካ ስጦታውን ከሚያዘጋጁት አንዷ ነች። ዩክሬናዊ የበረዶ ሰዎች ምስል እየሳልኩ ነው። ተመልከች፣ የዩክሬንን መከላከያ እያገዙ ነው። የዓመቷ አና እና ጓደኞቿ በግንባር ለሚገኙ ወታደሮች ለየት ያለ ሻማ በማዘጋጀት ላይ ናቸው። እዚህ ጣሳ ውስጥ ካርቶን ጠቅልለን እንጨምርና ከዛ በሰምን ሞለዋለን። እነዚህ ሻማዎች ከሌሎች ይልቅ ረጅም ዕድሜ ያላቸው ለመከላከያ አባላት ነው የምናዘጋጀው። ግንባር ላይ ጨለማ ውስጥ እንዳይሆኑና እንዳይበርዳቸው ይረዳል። ተማሪዎቹ ከትምህርት ቤት ሲለቀቁ ወደ ማዕከሉ በመምጣት ስጦታዎችን ያዘጋጃሉ። ሩሲያ ዩክሬንን ከወረረች ጀምሮ ተማሪዎቹም ሆኑ አስተማሪዎቹ በበጎ አድራጎት ሥራ ላይ ተሰማርተዋል። ስቪትላና አዝራቪና የማዕከሉ ኃላፊ ናቸው። ወላጆቻቸው በግንባር ያሉና በሀገር ውስጥ የተፈናቀሉ ልጆች አሉ። እናም የምናደርገው ስለሚገባቸው ደስ ብሏቸው ያግዙናል። ጫማ ውስጥ የሚገባ ሞቃት ሶልና የኬሚካል ማሞቂያዎችንም ጨምረናል። ሕፃናቱ ያዘጋጁት የስጦታ ካርድ ከጣፋጭ ነገሮች ጋር ተደርጎ በጥቅል ውስጥ ይጨመራል። ካተሪና ያኪሞቪች ቮይን በመባል የሚታወቀውና የዩክሬንን መከላከያ በመርዳት ላይ ያተኮረ ትርፋማ ያልሆነ ድርጅት ኃላፊ ናቸው። በእርግጠኝነት ቡና፣ ማርና ከረሜላዎች በዩክሬን ባንዲራ ቀለማት ተዘጋጅተዋል። አንድ ትልቅ የጣፋጭ ከረሜላ ጥቅል ወደ አውደ ውጊያ መላክ ግዴታቸው እንደሆነ የሚሰማቸው ካተሪና እያንዳንዱ ወታደር የራሱን የግል ስጦታ መቀበሉ አስፈላጊ ነው ይላሉ። አንድ ወታደራዊ አዛዥ እንዳሉት በዚህ አስቸጋሪ ወቅት የሞራል ግዴታችን ነው። የሴት መከላከያ አባላትን የሚደግፈው ፕሮግራም በበኩሉ ለቀዝቃዛው ወቅት የሚሆኑ ወታደራዊ አልባሳትን ይልካል። ኢሪና ኒኮራኪ የፕሮግራሙ መስራች ናቸው። እንዳለመታደል ሆኖ መከላከያ ሚኒስቴር ለሴቶች የተለየ ዩኒፎርም የለውም። በዳንባስ ቅዝቃዜው ከኔጌቲቭ 7 ድግሪ በታች ነው። ስለዚህ ሴት የመከላከያ አባሎቻችን ሙቀትና ምቾት እንዲያገኙ ማድረግ አለብን። በጎ አድራጊዎቹ 150ሺህ የሚሆኑ ጥቅሎችን በማዘጋጀት ላይ ናቸው። ኢሪና ኒኮራክ ይቀጥላሉ። ለቅዝቃዜ ወቅት የሚሆን ሞቃት ሱሪ፣ ጃኬትና ከውስጥ ለሙቀት የሚለበስ ሹራብና የፊት መሸፈኛዎች። አልባሳቱን የሚያዘጋጁት የጥበብ ሰዎች ለእያንዳንዷ የሴት ወታደር መልካም ምኞታቸውን በጽሑፍ ያስተላልፋሉ። በቀዝቃዛው ወቅት ከሚወዷቸው ቤተሰቦች ርቀው በግንባር የሚገኙ ወታደሮች ሞቅ ያለ የአውዳ መስ ስጦታ ተልኮላቸዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግዶው ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስናው አብረናችሁ አምሽተናል። መልካም ጊዜ ሆኑላችሁ። የነገ ሰው ይበለን።